አማራ ክልል ለሕክምና አገልግሎት የሚውል ኦክሲጅን ማምረቻና ማከፋፈያ ማዕከሎች ትናንት ባህር ዳር ውስጥ ተመርቀው ተከፍተዋል። የማዕከሉን የባህር የ ማዕከሉን የባህር ላይ መርቀው የከፈቱት ፕሬዚደንት ሳህል ወርቅ ዘውዴ በኦክሲጅን እጥረት የሚሞቱ ሰዎችን ህይወት ለመታደግ ያላቸውን ድርሻ ተናግረዋል። አሴር ምስጋናው በስነ ስርአቱ ላይ ተገኝታ ዘገባ አጠናቅራለች። ኢትዮጵያ በህክምና ኦክስጅን እጥረት ምክንያት በየዓመቱ መቶ ሺህ የሚጠጉ ዜጎችን ታጣለች። የችግሩን አሳሳቢነት የተረዳው የጤና ጥበቃ ሚኒስቴር ከአጋር ድርጅቶች ጋር በመተባበር በተለያዩ የሀገሪቱ ክፍሎች የህክምና ኦክስጅን ማምረቻና ማከፋፈያ ማዕከል በማቋቋም ላይ ይገኛል። ትናንት በባህር ዳርና በደሴ ከተማ የተመረቁት ማዕከላትም መኖር እየፈለጉ ግን በኦክስጅን እጥረት ምክንያት የሚሞቱ ህሙማንን ህይወት ይታደጋል ነው ያሉት የኢፌዴሪ ፕሬዝዳንት ወይዘሮ ሳህለ ወርቅ ዘውዴ ማዕከሉን መርቀው በከፈቱበት ወቅት። መረጃዎች እንደሚያሳዩት በኢትዮጵያ ብቻ ደረጃውን የጠበቀ የኦክስጅን አገልግሎት ማስፋፋት ከተቻለ በእርግዝና ወቅት የሚሞቱ አስራ አንድ ሺህ ሴቶችን በተወለዱ የመጀመሪያ ወራቶች የሚሞቱ ስልሳ ሺህ ሕጻናትን እንዲሁም በሳምባ ምች ኒሞኒያ በሚባለው በሽታ የተነሳ በየአመቱ የሚሞቱ ሰላሳ ሺህ ሕጻናትን ከሞት መታደግ ይቻላል። በአማራ ክልል የተቋቋመው የኦክሲጅን ማምረቻና ማከፋፈያ ማዕከል ውጤታማ የመንግስትና የግል ባለሀብቱ ጥምረት የታየበትና ለሌሎችም የኢትዮጵያ አካባቢዎች እንዲሁም ለጤና ችግሮች ዘላቂ የሆነ መፍትሄ መስጠት ለሚፈልጉ የአፍሪካ ሀገራትን ጭምር ምሳሌ ተደርጎ ሊወሰድ የሚችል ነው። ፕሬዚዳንት ሳህለወርቅ አያይዞ የማዕከሉ ስራ መጀመር በሀያ ሀያ አስተማማኝ የቀዶ ጥገና ፕሮጀክት አማካኝነት ለታካሚዎች የሚደረገውን እንክብካቤ ጥራት ለማሳደግ ጥሩ እድል ይፈጥራል ነው ያሉት። ለዚሁም በቀዶ ጥገና ሕክምና የሰዎችን ህይወት ለማትረፍ የተዘረጋው ፕሮግራምና በጂኢ ፋውንዴሽን ድጋፍ የሚደረግለት ፕሮጀክትን በማሳየት መጥቀስ ይቻላል። የጤና ጥበቃ ሚኒስቴር ሚኒስትር ዶክተር አሚር አማን በበኩላቸው እንደ ኢትዮጵያ አቆጣጠር በ2012 በመላ ሀገሪቱ በህክምና ኦክስጅን እጥረት ምክንያት የሚሞቱ ህሙማንን ህይወት ለመታደግ እየተሰራ እንደሆነ ተናግረዋል። በሀገራችን ደረጃ እስከ 2012 በኢትዮጵያ አቆጣጠር መጨረሻ ድረስ 13 ቦታዎች ላይ ይህንን ኦክስጅን ማቅረብ ይኖርብናል በሚል አብረን ስንሰራ ቆይተናል። ዛሬ በደሴ እና በባህር ዳር የምንመረቀው ኦክስጅን ስድስተኛው የኦክስጅን ማዕከል ነው። ሰባት ይቀረናል። በዚህ አንድ አመት ከሶስት ወር በሁሉ ሀገሪቱ ላይ በሁሉም ተደራሽ በሚሆን መልኩ ሰባቱን የኦክስጅን ማምረቻና መከፋፈያ በመክፈት ችግሩ ሙሉ ለሙሉ በአንቀርፈውም በቀር ነው ልክ ሀያ ፐርሰንት ከነበረው የኦክስጅን አቅርቦት ወደ ስልሳ ፐርሰንት ለማሳደግ ይረዳናል። ቀጣይ ደግሞ በሚኖረው የአምስት አመት እቅድ ሙለሙን ለማዳረስ የሚሰራ ይሆናል። ማዕከሉን የጤና ጥበቃ ሚኒስቴር፣ የክልሉ ጤና ጥበቃ ቢሮ፣ ጄኔራል ኤሌክትሪክ ፋውንዴሽን እና ግራንድ ቻሌንጅስ ካናዳ የተባሉ ድርጅቶች በጋራ እንዳቋቋሙት በምረቃ ስነ ስርዓቱ ላይ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር